ጠቅላይ ሚኒስትር ዶክተር አብይ አህመድ እስካሁን በጅግጅጋ፣ አምቦ፣ መቀለ፣ ትላንት ደግሞ በአዲስ አበባ ከህዝብ ወኪሎች ጋር ተገናኝተው ያደረጓቸው ንግግሮች በአብዛኛው ሰው ተስፋን እንዲያጭር አድርጎታል። የትላንትና የአዲስ አበባ በአብዛኛው ወጣቶች በተገኙበት የሚሊኒየም አዳራሹ ስብሰባቸው ላይ ያደረጉት ንግግርም እንደ ከዚህ ቀደሞቹ ተስፋና ስጋትን አጭሯል። የፖለቲካ ሳይንስ ምሁርና በኮተቤ ዩኒቨርሲቲ የመስኩ መምህር የሆኑት ዶክተር ተስፋይ ሞላ ስለ ትላንቱ ንግግር ተከታይን ብለውናል። የዶክተር አብይ ግግዳ በጣም ተስፋፈች ነው ከሩቅ የተቀለ ዳቦ አይነት ነው። ህብረተሰቡ ሁሉም ምንደ ሼር የሚያደርገው ተዋሳቢ ይመስላል። እንደ አጠቃላይ ንግግራቸው አጠቃላይ የትምህርት ስርዓቱን በማሻሻል ረገድ፣ የፍትህ ስርዓቱን በማሻሻል ፍትሃዊ ስርዓትን በማድረግ፣ የጸጥታ ስርዓትንም እንዲሁ መሻሻል እንዳለበት ያመላከተበት ንግግር ነው። ከዛ ውጭ በመንግስት ሰራተኛን በተመለከተ ዙራዊና ተሳቢ የሆኑ አሰራሮች እንዲቀየሩና በብቃት ላይ መሰረት ያደረገ አሰራር እንዲዘረጋ እንዲሁም ሰዎች በአመለካከታቸውና በአስተሳሰባቸው ምንም አይነት መደብ እንዳይደርስባቸው ለማድረግ ተስፋት ንግግር አድርገዋል። የቀጣይ ምርጫውንም በተመለከተ እንዲሁ ነጻና ፍትሐዊ ምርጫ ሊሆን እንደሚችል ከእሷ ህዝብ ንግግር አድርገዋል። ገዢው ፓርቲ ከመሰረተው የፓርላመንታዊ ስርዓት አወቃቀርና ፓርቲው ከሚከተለው የጋራ አመራር ሰጪነት የተማከለ ማዕከላዊነት መርህ አንጻር የእሳቸው ንግግር ተግባራዊነቱ ብዙዎችን ጥርጣሬ ውስጥ ከጥተዋል። ዶክተር ተስፋይም ይህንኑ ስጋት ይጋራሉ። የፕሬዚዳንታዊ ኮሚሽን ቢሆን ፕሬዚዳንቱ በጣም የተቻለ ስሳ ይኖራቸዋል ሁኒታቸውን ለማስፈጸም በፓርላመንታሪ ሲስተም ፓርላማው ድምፅ እስከሰጣቸው ድረስ ነው ጠቅላይ ሚኒስትሩ ስራቸውን በአግባቡ ሊይዙ የሚችሉት እና ስልጣን ላይ ሊቆዩ የሚችሉት። ከዚህ አንጻር ፓርላሜንታዊ ሲስተም የራሱ ችግር ሊኖረው ይችላል። የጠቅላይ ሚኒስትሩ ሙሉ ስልጣን ሲኖሯቸው የሚያውጡትን ፖሊሲ ወይ ያውጡትን ፖሊሲ ወይ ለማስፈጸም የሚፈልጉትን ነገር ተግባራዊ ለማድረግ ሚታስችላቸው እንቅፋት የሚችሉ ይሆናል። ከዚያ ውጭ ግን ጠቅላይ ሚኒስትሩ በሌሎች ድጋፍ ካገኙ በተለይም ደግሞ መሰረታዊ የሚባሉ ተቋማት እንደ ሴኪሪቲ፣ የመከላከያ የመሳሰሉት ሪሴት በማድረግ እሳቸው በሚፈልጉት አቅጣጫ ማስኬት ምን ያህል ይችላሉ የሚለው በጣም ትልቅ ነገር ነው። ይህንን ማድረግ ተቻሉ ምናልባት አንድ ወደ ድ ይችላሉ። ከዛ ውጭ ግን በጣም የፓርላሜንታዊ ሲስተሙ ብቻ ሳይሆን የያደግን ማወጣት እሳቸው ሙሉ ነጻ ሆነው ስራቸውን ለመተግበር ምናልባት ትልቅ ቻሌንጅ ሊሆን ይችላል ብዬ ሴራ አረጋን ጋር ሚናፋል የድሬዳዋ ወጣት አማህ ታደሰ የጠቅላይ ሚኒስትሩ የትላንትና ንግግር በመገናኛ ብዙሀን ከተከታተሉት ወጣቶች አንዱ ነው። ዶክተር አብይ ትላንትና ከተናገራቸው ነገሮች አንዱ ያንኛው ነገር ለወጣቱ ከዚህ በፊት ትንሽ ረሶች እድሜውን ደርሶ ያልነበረው እድሜውን አሁን የደረሰው ወጣት አጠቃላይ ስለ አንድነት የነበረው ሀሳብ ደካማ ነበረ ስለ ሀገሪቱ አንድነት ስለ ኢትዮጵያዊነት የነበረው ሀሳብ በጣም ነበር። ያንን በጣም በማስረዳት በጥሩ ሁኔታ ነው ተጠኝነት ምን አይነት እንደሆነ ከትግራይ ጀምሮ ከጫፍ ጀምሮ ከሰሜን ጀምሮ እስከ ደቡብ ያለን ኢትዮጵያን ታሪክ ያሱ ዚ የሀገሪቱ ወጣት ጥሩ ግንዛቤ እንዲኖሩ አድርጎታል። ዶክተር አብይ ፖዘቲቭ የሆነ ነገር ነው የተናገረው በሙሉ ለዚች ሀገር የሚጠቅም ያለምንም አርፍ ነው ያለምንም ዱላ ነው ቤጣ ክክል የነበረው የአሜሪካ ላይ ያለው የስራ ስራ መጣት መንከራተ የስደቱን ነገር ከዚህ በኋላ ስደቱ ራሱ ያስደው እንደነት ትልቅ ተስፋ ነገር ነው ያስቀመጠው። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከተረከቡ በአጭር ጊዜ ውስጥ ከተለያዩ የህብረተሰብ ክፍሎች እያደረጉት ያለው ንግግር በተስፋ ሰጪነቱ ብዙዎቹ በአዎንታ ቢመለከቱትም ከእሳት ማጥፋት የዘለለ ትርጉም ይኖረው ይሁን በማለት ግን ስለ ተግባራዊነቱ ይጠራጠራሉ።